ዶክተር ደረሰ የናቸው የቀድሞው የደብረ ብርሃን ዩኒቨርሲቲ የድሕረ ምረቃ ትምህርት ቤት ዲን፣ እርሶ የታሪክ መምህር ኖት፣ በተለይ ኢትዮጵያ ውስጥ አንዱ ብርቱ ፈተና ገጥሞት ያለው ኢትዮጵያና ኢትዮጵያዊነትን ታሪክ ላይ ነው። የኢትዮጵያ የታሪክ ስርዓተ ትምህርት ምን አይነት ችግሮች ገጥሞታል? እነኛ ችግሮችስ ምን አይነት መዘዞችን አስከትለዋል? 2011 ላይ ይመስለኛል በዚህ ጉዳይ ላይ በባህርዳር ዩኒቨርሲቲ ተሰብስበን የሂስትሪ የታሪክ ተማሪዎች ብዙዎቻችን የታሪክ መምህራኖች ተሰብስበን ይህንን ጉዳይ አንስተነው አንስተ ነው ነበር በዛ ዘመን የነበሩትን ከኃይለስላሴ ዘመን ጀምሮ እስከ ደርግ ዘመን ድረስ የተሰሩትን በዩኒቨርሲቲ ደረጃ የተሰጡትን ኮመን ኮርሶችን ስናይ አንዱ የተገመገመው እና የታየው ነገር ዋናው ሂስትሪው የፖለቲካል ሂስትሪ ብቻ ነው የሚል አይነት ላይ ድምዳሜ ላይ ደር የፖለቲካል ሂስትሪው ደግሞ ምንድን ነው የተባለው ሰሜን ኢትዮጵያ ላይ የሚያተኩር አንድ ባህል ላይ አንድ ታሪክ ፕሮሰስ ላይ ብቻ የሚያተኩር ስለሆነ ሁሉን አቀፍ አይደለም የሚል አይነት ሀሳብ ተነስቶ ሁሉም ሰው የተስማማበት እንደነበረ አስታውሳለሁ። ይሄ አንዱ ትልቁ ችግር የነበረው እንግዲህ የመጽሐፍቱን አቀራረብ ላይ ይሄ እንግዲህ ከእንትኑም ጋር ይሄዳል። ቴክስቶቹ ከትምህርት የመማሪያ ቴክስቶች በሃይስኩልም በአንደኛ ደረጃዎችም ያሉትን ያካትታል ማለት ነው። ስለዚህ ዙሪያውን ያለ ነገር ነው። ሁለተኛው ነገር በዚህ ዘመን ደግሞ ያለው በጣም ጽንፍ የያዘ ነው የሆነው። አሁን ሁለት አይነት ሀሳቦች ናቸው። በእኛ በታሪክ ጀምሩ ያለው አንዱ በጣም ክልላዊ ነው፣ አንደኛው ደግሞ በጣም አገራዊ አይነት ሆኖ ነው የተቀመጠው። ያኛውም ይሄኛውን አያካትትም ክልላዊ ይሆናል፣ ያኛውም ደግሞ አገራዊ ይሆናል የሚለውና ይህንን የፖለቲካል ሂስትሪውን ፓርት ምናድርገው ብለን ስለናገር ይሄ የሶሽ ኢኮኖሚክ ሂስትሪውንም አብሮ ማካተት ያስፈልጋል፣ በዚህ አይነት መልክ ልናስተካክለው እንችላለን ብሎ ሶሽ ኢኮኖሚውን ካልቸራል ሂስትሪውን እንደገና የኢትዮጵያን ሂስትሪ ኢኮኖሚክ ሂስትሪውን እንዲህ እያደረግን ብንሰራው በመስተጋብር ላይ የተመሰረተ አንድ የታሪክ መጽሐፍ፣ በተለይ ለኮመን ኮርስ ተብሎ የታሰበውን ለዩኒቨርሲቲ እና ለከፍተኛ ትምህርት ቤቶች ትምህርት ተቋማት የታሰበውን እንደዛ እናደርጋለን ብሎ በጥሩ ይዘት ላይ የነበረ ጥሩዎቹን የአርኪኦሎጂውንም፣ የመካከለኛውን ዘመን የአርኪኦሎጂውን፣ የምኑ ሁሉን ነገር አዳምረን በዛ አይነት ልንሰራ ልንቀርጽ እንችላለን ተብለው ውሳኔ ላይ ተደርሶ በጣም ጥሩ ሁኔታ ላይ ነበረ። ግን ፋይናል ይህንን ጉዳይ ትምህርት ሚኒስቴር ራሱ በባለቤትነት የራስ ይሰራለው ብሎ ነው። በኋላ ከመምህራኑ ከዩኒቨርሲቲ መምህራኖች ስብሰባ በኋላ የተወሰደ ነው። እንደውም በጣም የሚገርመኝ እና የማስታውሰው ነገር ያኔ በወቅቱ የትምህርት ሚኒስቴር የነበሩት አቶ ሸፈራ ሽጉጤ እንደዚህ የታሪክ ትምህርትን ትምህርት ሚኒስቴር እያዘጋጀ ነው ሚዛናዊ የታሪክ ትምህርት ብሎ ነው ያው እና በጣም አስጊ ነው። እንደዚህ አይነት ምን ማለት ነው? ስለዚህ በዚህ አይነት ጉዳይ ውስጥ የፖለቲካ ሰዎች የታሪክን ሂደት እነሱ በፈለጉት መንገድ ለመስራት፣ ለመጻፍ ያቀደ ሀሳብ እንደነበረ ማየት ይቻላል። ስለዚህ ትምህርቱ ታሪክን ሚዛናዊ አድርገው ለመጻፍ የታሪክ ባለሙያ ነው የሚያስፈልገው። ዋናው ችግሩ የታሪክን ትምህርት በተመለከተ የሚያስማማ ሊያግባባ የሚችል በታሪክ ባለሙያዎች ብቻ የተደገፈ በታሪክ አጥኚዎች የሚያቀርቡትን መጽሐፍ ማዘጋጀት ያስፈልግ ነበረ። እስካሁን ድረስ እንደውም እስከ ረዥም ጊዜ ድረስ የኢትዮጵያ ታሪክ እስከ ረዥም ጊዜ ድረስ የኢትዮጵያ ታሪክ ቴክስት መጽሐፍ የለም በጭራሽ። እኛ ራሳችን እሱን ለመስራት ሁሉ አቅድ ይዘን እንደነበረ አስታውሳለሁ። የኢትዮጵያን የታሪክ ሂደት እውነታውን በመስተጋብር ማየት ያስፈልጋል። የትኛውም የኢትዮጵያ ማህበረሰብ የግብርና ነው ወይንም የአርብቶ አደር ነው እነዚህ ሁለት ነገሮች አንድ ላይ ሲገናኙ የሚፈጥሩት ግጭቶች፣ ለውጦች፣ የመሬት ስሪት ወይንም የፖለቲካ አስተሳሰብ በሙሉ ብዙ የሚቀየሩበት ዘመን፣ የሃይማኖት ለውጥ ሲመጣ ብዙ የሚቀየሩ ነገሮች ስላሉ ያ ከመስተጋበር አንጻር ካላየ ነው በስተቀረ ከጦርነት ብቻ አንጻር ካየ ነው ተሳስተናል ማለት ነው። ምክንያቱም ጦርነቶቹ ያንን የታሰበውን ቪዥን ዓላማቸው ለማምጣት እንጂ ያኛውን መሰረታዊውን አስተሳሰብ ናቸው ማለት አይደለም። በጦርነት ይወሰን ብሎ ስለሚመጣ ነው። ብዙ ጊዜ በዚህ በኢትዮጵያ ታሪክ ውስጥ ሲወሰን መጨረሻ ላይ በጦርነት የሚወሰን ስለሆነ ነው። አሁንም የምናየው ምንደር ያለንበትም ሁኔታ በጦርነት የተወሰኑ ናቸው። ስለዚህ አብዛኛዎቹ ታሪክ ትምህርቶች ስናያቸው እስካሁን ድረስ የተዘጋጁት ሁሉ ሌላው ችግራቸው በ መንግስት አስተሳሰብ ወይንም በዛ በፓርቲ አስተሳሰብ፣ በፓርቲ ፖለቲካ አስተሳሰብ ይቀረጻሉ። ሁል ጊዜ የደርግንም ብናየው፣ የኃይለስላሴንም ብናየው፣ አሁንም በአሁኑ ሰዓት ያለውንም ብናየው፣ ይሄኛው የኢፒፒልፉ እና የኢፒአደርፉ ሀሳብ በሲቪክ ውስጥም ቢገባ ታሪክን እንዴት እንዳቀረበው እናቃለን። ስለዚህ የታሪክን ሳቤ የፖለቲካን ፍላጎት እንዲመልስ የአንድን ፓርቲ ፖለቲካ ፍላጎት እንዲመልስ ተደርጎ የተቀረጸ ስለሆነ ይሄ ትልቅ ችግር እንዳመጣ እናያለን። አሁንም ራሱ በኮመን ኮርስ የቀረቡትን ሄደን ሞጁሉን ብናየው ሌላ ችግር፣ ሌላ ግንዛቤ፣ ሌላ ቀውስ የሚያመጣ ሆኖ ነው የማየው። ምክንያቱም የተዘጋጀው ኮመን ኮርስ አሁንም ካልኩት ከፓርቲ ፖለቲካ ጋር የተያያዘ ሀሳብን ይዞ ነው ብቅ ያለው። በዛ ላይ የቋንቋ ችግሩ የካርታ ችግሩ ያሳፍራል። ካርታዎችን እንዴት ዲዛይን ዳለው እስኬል የላቸው ምንም አይነት የካርታ ስርዓት የሌለው ከየትም ከኢንተርኔት ላይ የተለቀመ ኢንተርኔቱ ላይ ባለቤት የሌለው ሶርስ የሌለው እን እንዲህ አይነት ነገሮች ለዩኒቨርሲቲ መምህራኖች ተማሪዎች የሚቀርብ ከሆነ ያሳዝናል። ሌላው ታሪኮችን የተቀረበበት አሁን በዚህ በዚህ ኮመን ኮርሱ ላይ የምናየው የታሪክን ሂደት በትክክል የተረዳ አይደለም። ምክንያቱም እኔ ባለፈው እንደተናገርኩት በመጽሐፌ ላይ ሁለቱም ጦርነቶቹ ቢዋጉም ጦርነት ሲዋጉ አንድ ነገር ነው ቪዥን ያደረጉት ኢትዮጵያን ክርስቲያን መንግስት መመስረት ወይንም ሌላው ደግሞ ሙስሊም መንግስት መሰረት አለው ብሎ በቪዥን ነው የተነሳ። ስለዚህ ለዛ የሚከፈለውን ዋጋ ነው እንጂ የከፈለው ያኛውን አጥፍተዋል ይሄኛውን እንደዚህ አድርጓል ምናምን ብንለው ትርጉም የሌለው ነው ማለት ነው። ስለዚህ በታሪክ ሂደት ውስጥ በታሪክ ጥናት ውስጥ የግቡን ማየት ነው የሚሻለው። ያንን ግብ በማየት የተደረገውትን እንሱን በማዳበር የመስተጋብሩን እውነት ለዛሬው ትውልድ የታሪክ ግንዛቤ በተሻለ ሁኔታ ማቅረብ ይቻል ነበረ። ግን አሁን የምናያቸው ሁሉ ከፍተኛ እጥረት ያለበት ዝግጅት ነው። ስለ ታሪክ ካነሳን አልቀረ የአንድ ሀገር ታሪክ እንደምን ነው የሚገለጠው? የኢትዮጵያ ታሪክ ባለቤት ማን ነው? አመሰግናለሁ። ጋሳሁን የታሪክ ባለቤቱ ታሪኩን በታሪክ ፕሮሰስ ውስጥ ያለው ማህበረሰብ ነው። ስለዚህ ሁላችን ሁሉም ሰው የራሱ በዛ ውስጥ ታሪክ ይሰራል ማለት ነው። ሁሉም ሰው ተስተጋብረው ግን የታሪክ ሀሳብ ታሪክ የምንለውን ሀሳብ ታሪክ ለእኔ የመስተጋብር ውጤት ነው ወይ ታሪክ ሰው ከአካባቢው ሰው ከማህበረሰቡ ከዙሪያው ጋር ያደረገው ግንኙነት ነው። ሃይማኖት ሊካፈል ይችላል። ፖለቲካ ሊካፈል ይችላል። የኢኮኖሚ አስተሳሰብ ሊለዋወጥ ይችላል። ይሄ ሁሉ ኢትዮጵያ በተለይ ስናይ ከአክሱም ወይም ከዳማት ጀምሮ እስከዛሬ ድረስ ከዓለም አቀፉ ማህበረሰብ ጋራ ካለው ዓለም ጋራ እንዴት እየተካፈለ ኢንዲጂነስ የሆነውም ደግሞ እንዴት ከአንዱ ጋራ እርስ በራሱ እንዴት እንደተቃመረ የምናይበት የኢትዮጵያ የረዥም መንግስት ታሪክ ዘመን በደንብ ያሳየናል። ስለዚህ ታሪክ የሚሰራው ማህበረሰቡ ነው አብሮ አንድ ላይ እያዋረሰ እርስ በራሱ እየተወራረሰ የሚኖረው ህይወት ስለሆነ፣ ስለዚህ በታሪክ ጥናት ውስጥ ታሪክ ምንም አንድ የታወቀው ተመራማሪ ታሪክ የምንድን ነው ያለው መለኮታዊ ሚስጥርም ወይንም ተረትም አይደለም ይላል። ስለዚህ መለኮታዊ ሚስጥርነት ለው ፋክት ነው። ፋክት ስለሆነ ያንን ፋክት በታሪክ ስነ ዘዴ አጥንቶ ለማህበረሰቡ የታሪክ እውቀት መጨመሪያ መንገድ ነው ማለት ነው። ስለዚህ እንደ ማንኛውም ሳይ የምንመራመርበት ነው። ታሪክ በዚህ አይነት ነው። መለኮታዊ ሚስጥርነት የለውም ማለት ነው። ተረት ግን አይደለም። ተረትም ሊሆን አይችልም፣ ምክንያቱም ተረት ራሱ የራሱን ድርሻ እንዳለው ሁሉ ተረት ግን ሊሆን አይችልም፣ ምክንያቱም በፋክት ላይ የተመሰረተ ስለሆነ ወደ ተረት ሊያመጣ አይችልም። ስለዚህ ማህበረሰቡ ከሃይማኖት፣ ከፖለቲካ፣ ከኢኮኖሚ፣ ከማህበራዊ ግንኙነቱ ጋራ ያለውን የታሪክ ሂደት ፕሮሰስ ታሪኩን ፕሮሰስ ሂደቱን የምናጠናበትና የደረሰበትን የታሪክ መረዳት የምናዳብርበት የታሪክ ትምህርት ይሄንን ነው የሚሰራው፣ በዘዴ ምክንያቱም በማህበረሰብ ውስጥ ያለውን እያንዳንዱን ከማህበረሰቡ ጀርባ የነበረውን ግንኙነት እና ወደ ምን ደረጃ እንዳመጡት፣ ወደ ምን ደረጃ ለውጥ እንደመጣ የምናይበት ስለሆነ ነው። ለምሳሌ በኦሮሞ ባህል ለምሳሌ ጉድፈቻ ወይም ሞጋሳ የምንለው ምን አይነት ማህበረሰብ ሊፈጥር እንደፈለገ የሚያሳየን። ባለፈው ደግሞ አዜባዊነት የምንለው ሌላውን ማህበረሰብ በምን አይነት ሁኔታ መፍጠር አለብኝ በሚለውን፣ እስልምና ደግሞ በራሱ ሊፈጥር የሚፈልገው ማህበረሰብ። ስለዚህ እነዚህ ሁሉ ተዳብለው፣ ተነጋግረው፣ ንግድ ተደርጎ ማህበረሰቡ እርስ በራሱ የሚያደርገው የኢኮኖሚ ለውጥ የምናያቸው ከጥንት ጀምሮ ያለውን ነገር ሁሉ አንድ ላይ አይተን አንድ የጋራ የታሪክ እንዳለን ቁልጭ ብሎ የሚያሳይ ስለሆነ ያንን ታሪክ ከዓላማው አንጻር በማየት አንድ ሁለተኛ ከዛ ደግሞ ከዘመኑ ዘመኑ ከዘመኑ ከታሪኩ የተከናወነበት ዘመን ጋር በማየት ነገሮችን መረዳት እንችላለን ማለት ነው። በዛ ዘመን መቼም በአስራ አምስተኛ ክፍለ ዘመን ያለውን መንግስት ዲሞክራሲ አንጠብቅበትም። ዛሬ ግን ዲሞክራሲ ግዴታ ይጠበቅበታል፣ ባለማድረጉ ሊወቀስ ይችላል። ስለዚህ በዘመኑ እያጠና ነው። ከዛ ዘመን ውስጥ የምናገኘውን ዛሬ በትምህርትም በእውቀትም እያዳበር ለራሳችን ለሀገር በቀሉ ትምህርት ቤዝ እንዲሆኑ መሰረት እንዲሆኑ ያስችለናል ማለት ነው። ስለዚህ በጠየቀኝ መሰረት ታሪክን የሚሰራው ማህበረሰቡ ከሚያደርገው የኢኮኖሚ የፖለቲካና የማህበራዊ ግንኙነት የወጣ ዶክተር ደረሰ አየናቸው የቀድሞ የደብረ ብርሃን ዩኒቨርሲቲ የድህረ ምረቃ ትምህርት ቤት ዲን። ስለ ቃለምልልሱ እናመሰግናለን። አመሰግናለሁ። ታንኪ ዩ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።